ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ችለናል። ኦልሞስት በሰው ቁጥር ካስብ ነው ምናልባት ከ14 15ሺህ ማያንስ የሕዝብ ቁጥር በዛ አድሬስ ማድረግ ተችሏል። በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል በሚያከብሩበት ዕለት በአማራ ክልል ውስጥ የሚንቀሳቀስ ግብረ ሰናይ ድርጅት የሀገር ውስጥ ተፈናቃዮችን ያሳተፈ መርሃ ግብር አከናውኗል። የመርሃ ግብሩን ይዘት ቆየት ልናጋራቸዋለን። እኒህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝዩ መራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንዲታመሹ ጋብዛለሁ። ወደ ቀዳሚው መሰናዶ እንሻገር። ወደ አማራ ክልል እናቀናለን። በደቡብ ወሎ ዞን ቃሉ ወረዳ በሚገኘው የደጋን መጠለያ ካምፕ ውስጥ ኢድ አልፈጥር በዓል በደማቅ ስነ ስርዓት ተፈናቃዮች አክብረዋል። የዞኑ መንግስታዊ አመራሮች በተገኙበት የተከናወነው ክብረ በዓሉ መርሃ ግብር ለተፈናቃዮች ምገባ ተደርጓል። ይህንን ዝግጅት ያስተባበረው አግማስ ኢትዮጵያ የተባለ አገር በቀል ግብረሰናይ ድርጅት እንደሆነም ሰምተናል። መስፍን አራጌ ቀጣዩን ዘገባ አልኮልናል። 1445ኛውን ኢዳል ፍጥር በአማራ ክልል ደቡብ ወሎ ዞን ቃል ወረዳ ደጋን መጠለያ ጣቢያ በሚገኙ ተፈናቃዮች ዛሬ ሂረቡ ሲከበር መሰረቱን በዋሽንግተን ዲሲ ያደረገው ተቃዋ አበሻ የተባለ ድርጅት ከአግማስ ኢትዮጵያ ሀገር በቀል ግብረሰናይ ተቋም ጋር በመተባበር የበዓል መርሃ ግብሩን አዘጋጅቷል። በኦሮሚያና በአፋር ክልሎች የጸጥታ ችግር ተፈናቅለው በመጠለያ ጣቢያ ውስጥ ከሚገኙት መካከል አወል የሱፍ የደረሰብንን ባንረሳውም በችግር ውስጥ ሆነ ሰላምንም በዓሉን ለማክበር በመብቃታችን ደስተኞች ነን ብለዋል። ኦሮሚያ ስንፈናቀል በማንነታችን ነው። የዛን ሰዓት ብዙ ስቃይ ያልፋል። በዛ ምክንያት ቤተሰቦቻቸውን ያጡ አሉ። እናትና አባታቸውን ያጡ አሉ። በሰላም ባለመኖር ምክንያት ከኛ በላይ ተጎዳ የለም። ረሞዛን 30 ቀን ጾመናል። አገራችን በዓል ስናከብር ሁሉ ነገር ተራሳችን ነው። ስንፈልግ ፈቃችን አምተን ነው በግ የምናርደው። ይሄን ነገር አሁን ማንሳት ስሜት ወደኋላ መኮርኮር ነው። በእርግጥ ግን አቢዘር አለ፣ አግማስ አለ፣ ሌሎችም የተለያዩ ድርጅቶች ልማት ባንክ ነበር ባለፈው። እንደነዚህ የተለያዩት መጥተው ይህንን በበዓል ተጎናችን ሲሆኑ አስበው በማያውቁት ለወገናቸው ለሕዝባቸው መጥተው እንደዚህ ደግሞ አስደስተው ሲያስሉን ያንን ነገር ይቀይረዋል፣ ይሰማናል። ጥሩ ስሜት ነው የሚሰማል። ከአራት ቤተሰቦቻቸው ጋር ሆነው ከአፋር ክልል የተፈናቀሉት ኢሌኒ ብርሃኑ በዓሉን በቤታቸው ሆኖ ያከበሩት ያህል እንዲሰማቸው በጎ አድራጊዎቹ ላደረጉላቸው ድጋፍ አመስግነዋል። የጅቡቲ መስመር ነው መስመሩ በንግድና በሆቴል በሱቅ ሁለት ሶስት ሱቅ የነበረን ሰዎች ነን። ያንን ሁሉ ነገር ግን እንደ ሰማይ ብልጭታ በደቂቃ ነው ያጣ ነው። ስንወጣ በባዶ እጃችን በባዶ እግራችን ነው ይወጣ ነው። ለእግራችን እንኳ ጫማ አለበስንም። ወደ ኋላ መለስ ብለን ያለውን ድርጊት ስናስታውስ ያው ቁስል መቀስቀስ ነው። ግን ወገን ለወገን ደራሽ ነው እና እዚህ ቦታ ስንመጣ እኔ በእውነቱ ለመናገር የሰው ልጅ እርዳታ ተረርቶ መኖሩን ያየሁት እዚህ ካምብ ከገባሁ በኋላ ነው። ለበዓሉ የምግብ አቅርቦት ያደረገው የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋው የደጋኑን ጨምሮ በተመሳሳይ ሰዓት በተንታ ወረዳ አጅባር መጠለያ ካምፕ እንዲሁም በአዊ ዞን ቻግኒ መጠለያ ካምፕ ለሚገኙ አራት ሺህ ለሚደርሱ ተፈናቃዮች ምገባ መከናወኑን ገልጸዋል። የሙስሊሙም የክርስቲያኑም ጾም አንድ ቀን የገባበት ልዩ ክስተት ነበርና በጾም ወቅት ደግሞ በተለይ መጠለያ ካምፕ ያለው ወገኖቻችን ከሌላው በተለየ ትንሽ የሚቸገሩበት ጊዜ ስለነበረ እሱን ታሳቢ በማድረግ ጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ችለናል። ኦልሞስት በሰው ቁጥር ካስብነው ምናልባት ከ14ሺ 15ሺ ማያንስ የሕዝብ ቁጥር በዛ አድሬስ ማድረግ ተችሏል። በዛሬው ቀን ደግሞ ለሙስሊሙ የኢድ ቀን ነው የበዓል ቀን ነውና እነዚህ ካምፕ ውስጥ ያሉ ወገኖቻችን በተሻለ ሁኔታ የሚያከብሩ የነበሩ፣ አርደው ጎረቤት ጋ ዘመድ ጋ ተቀላቅለው የሚያከብሩ የነበሩ ወገኖቻችን ነበሩ። ስለዚህ ያን ስሜት እንደ ሙሉ በሙሉ ማምጣት ባንችል እንኳ ቢያንስ አብረው ውለው ደስ ብሎ ሀሳባቸው እንዲውል ለማድረግ ታሳቢ የተደረገ ዛሬ እዚህ ደጋን የሚባል ካምፕ ውስጥ አብረናቸው እያከበርን ነው። በመጠለያ ካምፖቹ ለሚገኙት የክርስትና እምነት ተከታዮችም ተመሳሳይ የምግብ አገልግሎት መፈጸሙን አመልክተዋል። እንደ አቶ አብዱልሰላም ማብራሪያ የሁለቱም ሃይማኖቶች አጽዋማት አንድ ላይ ከገቡበት ጊዜ ጀምሮ ሰባት ነጥብ ሁለት ሚሊየን ብር የሚያወጣ የምግብ የቁሳቁስና የአልባሳት ድጋፍ ተደርጓል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ኢማን በበኩላቸው ባለፈው አንድ ሳምንት ብቻ ስድስት በጎ አድራጊ ተቋማት ኢደን በማስመልከት በዞኑ አስር መጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ድጋፉም በገንዘብ ሲገመት ከ18 ሚሊዮን ብር በላይ እንደሚሆን አመልክተዋል። በደጋን መጠለያ ካምፕ ውስጥ ተጠልለው የሚገኙ ወይዘሮ ኢለኒ ተፈናቃዩ ተረጅነት መንፈስ እንዳያጎልብት ስራ የሚሰራበትና በዘላቂነት የሚቋቋምበት እድል እንዲመቻችለት ጠይቀዋል። የዞኑ ምክትል አስተዳዳሪ አሊማም ተፈናቃዮችን መልሶ ለማቋቋም ከአማራና ከኦሮሚያ ክልሎች እንዲሁም ከፌዴራል መንግስቱ ጋር የሶስትዮች መግባባቶች መደረሱን አመልክተዋል። በቋሚነት ወደ ቤታቸው እንድመለሱ እናደርጋለን። ያን ማድረግ የማንችልና ወደዛ የማይሄዱበት ነባራዊ ሁኔታ ካለ ግን በእርግጠኝነት እዚህ የሀብት መፍጠሪያ አማራጮች ተመቻችተውላቸው የስራ እድል ተፈጥሮላቸው መኖር እድል እንዲኖራቸው ነው እንጂ የምናደርገው እድሜ ልካቸው እየተረዱ የሚቀጥሉበት ሁኔታ አይኖርም። በኦሮሚያ ክልል አንጻራዊ ሰላም በሆኑት አካባቢ የተመለሱት ተፈናቃዮች ላይ የሰራነውን ስራ እንደተሞክሮ እንደ ትምህርት ወስደን ጉድለቱን የሚያርም ስራ በቀጣይ በመስራት ቀሪ ተፈናቃዮችን ደግሞ በተሻለ አግባብ ለይተን አወያይተን እና ተማምነን ወደ ቤት ንብረታቸው እንዲመለሱ በማድረግ ረገድ በቋሚነት እናቋቁማቸዋለን ብለን እናስባለን። ምክትል አስተዳዳሪው ይህን ይበሉ እንጂ የጸጥታው ሁኔታ አስተማማኝ ባለመሆኑ ወደ ቀያቸው ተመልሰው የነበሩ ተፈናቃዮች ዳግም ወደ መጠለያ ካምፖች መምጣታቸውን ለአሜሪካ ድምፅ ገልጸው ነበር። የአግማስ ኢትዮጵያ ስራ አስኪያጅ በበኩላቸው ተከታዩን መልእክት አስተላልፈዋል። ከዘራችንም ከእምነታችንም በፊት መጀመሪያ አንድ የሚያደረገን ትልቁ ጉዳይ ሰውነት ስለሆነ እሱን ብናስቀድም ከዛ በመቀጠል ደግሞ ኢትዮጵያዊነት የሚባል ነገር አለ። በተያያዘ 1445ኛው የኢድ አልፈጥር በዓል ዛሬ በደሴ ከተማ ወጤ ስቴዲየም በደማቅ ሁኔታ ተከብረዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌን አመሰግናለሁ። እኛ ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልድ ኢትዮጵያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን አስፈላጊ ምክሮችና ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎቱ የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ከመስራቾቹና ከተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። እኔ አማኔ ላይ ያነባለው አንዱ የፕሮግራም መስራች እና በአሁን ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶኮኒ የተመረኩት በአሁን ሰዓት ደግሞ ማስተር ሴን እየሰራ ያገኛለው፣ ወደፊት ጎሌ ሜዲካል ስኩል የሚሄድ ማስሳለ አለንኪ ተመስገን ይባላለሁ። ሊ ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለው እና ማስተር ሴን በህዝብ ፕሮሞሽን ማኔጅመንት ተመሪያለው። ሰላም ኤሎን አስመሮ ይባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበር። ከሃይስኩል የኢያሊ መንቲ ነበርኩኝ። በአሁኑም ዓመት ተመለሽ ምትር አረጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ሊን የጀመርነው ላይ ነበረ ፐንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመር ነው። ግን ከዛ በፊት ጠይቅ እኔና አራት አምስት ወደ ሽ የጀመር ነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር። ተማሪዎች ኮሌጅ የገባም በኋላ ኢንዲቪዥዋሊ ሴማ መጽሐፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ የፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው፣ የተወሰነ ወርክሾፖች ኦርጋኒዝ አድርገን እንርዳ ብለን ነበር የጀመር ነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ ያደረገ፣ ብዙ ሎቆ ስንነግራቸው ያ ፕሮግራም በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም፣ ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒህ ብለን ነበር የጀመርነው። አሁን ከዛ ጀምረ ነው ስንተኛ ዓመታችንና ወደ አራተኛ ዓመታችን እንገኛለን። የጀመርንበት ምክንያትም ቢቀዝ ሁላችንም የመጀመር ፈርስ ጀኔሬሽን ስቱደንቶች ነ እኔ የመጣሁት እዚህ ሃይ ስኩል ነበረና ሃይ ስኩል ትራንዚሽን በጣም ይከብዳል። አንድ ላንጉጅ ባሬር አለ፣ ካልቸራ ሻክ አለ። አካዳሚክ ላይ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ስሙስስፋስብ ለማድረግ ነበር ሀሳባችን። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ወረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቺ ወደ አንቺ ልመለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሽል ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆን እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህ ነገሮች ከየት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል፣ አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻል ከሃይስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ይቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋንቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስተድ ለመርዳት እንግዲህ። እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ፣ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን፣ እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቀሚ ያለው ለኛ ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋ ነው አብረን የምንመደበው። ከአመንቲ ጋ ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ አንደኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምንፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጽሐፍ በሆነ ብዙ እሴዎች። ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሑፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላ ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዚሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆኑ ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አርጌ የነበረ እና እንዴት ለዛ ሮል አፕላይ ማድረግ እንዳለ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረተው የነበረ አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ረዚሜን ማስተካከል ይረተኛል ብዬ ማሰው ሰው አልነበረም እና አንድ መድር መጨመር እንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የትም የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታቀበት ጊዜ ነው። የዛን ጊዜ አብሮ ቆሙ አይ ትችላለህ ከአንተም ሊሳካ ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫልዩብል ነው። በዛን ሰዓት አማኑኤል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ፣ ግን ተወጥናቸዋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው እችላለሁ። አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከ ዛሬ ብዬ ማስበው ሁላችንም የራሳችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔም ፎር ኤግዛምፕል ማስች ፕሮግራም ውስጥ ነኝ ራመንቲም ስኩል ነገር ያች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥምን እዚ ተማሪዎች ከመጡ በኋላ ኢንተረስት ሆነ ይመጣሉ፣ ግን ፕሮግራሙ ሲገቡ በኋላ ይህንን አድርጉ ስንላቸው ኢምፖርታንሱን አያዩትም ያንግ ስለሆኑ ነበር። ስለዚህ ለተማሪዎች ያን ሆነው ያንን ኢምፖርታንስ ኦፍ ይንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ ማስበው። እና አክቲቭ አይሆንም። ይህን ዴይ ዶንት ሲ ኢምፖርታንስ ኦፍ ላይክ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲዲ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገው ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ላይክ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው። ካፕናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ የምንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ መጠቶ ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሶ ኦልሬዲ ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜውን እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልድ ኢትዮጵያውያንም፣ ኤርትራውያንም ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ አሁን እናም ፕራፌት ለመሆን ፕሮሰስ ላይ ነን ምክንያቱም ሰፋ አድገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፕቸውን ለነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለን። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ለማውራት እንደዚህ እንደዚህ ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸውና ምን ማድረግ ትችላላችሁ ብለን ስናቅ ይህን ይህ ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን። ማስቀጠል እንፈልጋለን። ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እዚ ብራደር ነው። ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች፣ ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን በወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ይህም ማድረጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርስቲ ያደገው እጅግ እንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርስቲ የተደረገበት ሰውን እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኚ ትልቅ ችግር የመሰለኝ ነገር ወይም እኔ ያልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩ እና አንድ ነገር ብነገር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ፣ ይህንን ሰጀስ ባረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይ ኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል ስፔሻሊ መጠን ልካለውና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለሜንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓየር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሰው ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ። ሀሳባችን ወደፊት በጣም ብዙ ተማሪዎች መርዳት አክሮስ ዩ ኤስ ናጅስ ዲቪ አመት እንዳለችው በመላው አሜሪካ በመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ምድል ስኩል ሌቭልም ወርደን እነሱን ምረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚዎች ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑንም ስሙዝ ስዋስ እንዲሆንላቸው ነው ሀሳባችን። ከዛ ደግሞ ላይክ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አድርገን ከነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፔሪንስ ተጠቅመን ከኛ ለእነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚ ኳስ በጣም ቻለንጅ ነው። ስፔሻሊ እንዲ ኖ ለፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ቱ ኦቨርካም ቻሌንጅ የሚያጋጥሟቸውን እንዴት ኦቨርካም ማግ እንደሚችሉ የመረት ሀሳብ አለ። እኔ ትልቁ ምለው እኔ እናንተ በተገናኝበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው፣ የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ፣ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ያሉስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን። ለእኛ ክፍል ተማሪ ያለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኢች ግሬድ አማንም እንዳለው ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኢኩፕ ለማድረግ ምክንያቱም ብዙ ጊዜ እውቀት ነው አደለ። ከእውቀት ተነስተን ነው አንድን ነገር ስናውቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም የሚያሳለፍንበትን ሼር በማድረግ ከወላጆች ጋር ያለን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ አማኑኤል አመንቲና ኤሎን። እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ልግጠማችሁ፣ በርቱ። እኛ ምን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ወደ ቴክኖሎጂው ዓለም እናቀናለን። የካሊፎርኒያ ተመራማሪዎች የአየር ለውጥ ሁኔታዎችን በፍጥነት መገንዘብ የሚችል ግኝት ከሰሞኑ ይፋ አድርገዋል። ይህን የተመለከተውን ዘገባ እንግዶ ወልድ ያሰማናል። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ኳንተም ሴንሰርስ ብለው የሚጠሩትንና ወደፊት በውሃም ሆነ በአየር ውስጥ የሚካሄዱትን ለውጦች ቀድሞ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ፕሮፌሰር ፕሪኒሃ ናራንግ እንደሚሉት በመበልጸግ ላይ ያሉት መሳሪያዎች በተፈጥሮ አካባቢያችን ያለውን ለውጥ በተመለከተ የሚደረገውን ትንበያ ይበልጥ ትክክለኛ እንዲሆን የሚያደርጉ ናቸው። አንዳንድ ጊዜ ከፍተኛ ችግሮች እንደሚመጡ ቀድሞ የሚታዩ ምልክቶች አሉ። ከጤናችን ጋር ተያያዥነት ያለውን የአካባቢያችን አየር ጤናማ መሆኑን ለማወቅና ያንንም ተመርኩዞ ቀድሞ ውሳኔዎችን ለማሳለፍ ይረዳናል ያንን ነው በዋናነት የምናደርገው በዩኒቨርሲቲው ሌላው ተመራማሪ የሆኑት ሰርጂዮ ካርባሆ በቅንጣት ወይም ሞለኪውል ላይ ሌዘር ቢም ወይም ጨረር በመልቀቅ የኳንተም ጸባዩን ወይም እጅግ ጥቃቅን መጠኖችን ወይም አቅሞችን ብለው በማጥናት ላይ ናቸው እርሳቸው የቅንጣቱን ልዩ ጸባይ ወይም የጣት አሸራ ብሎታል። የሚገኝበትን ሰዓትና ስፍራ ጭምር ለመወሰን ይጥራሉ። በመቶ ሺህ የሚቆጠሩትን ትሰበስባለህ። ከዛም የእያንዳንዳቸውን ብቻ ሳይሆን፣ በአጠቃላይ የሁሉንም መረጃ በአንድነት ትመረምራለህ። ተመሳሳይ ክስተቶች እንዳሉም ትመለከታለህ። ባለፈው በጋ በካናዳ ተከስቶ በነበረው የዱር እሳት ምክንያት ጭሱ ኒውዮርክ ከተማ ድረስ ደርሶ ነበር። ተመራማሪዎቹ እንደሚሉት በማበልጸግ ላይ ያሉት መሳሪያ ጭሱ በየትኛው የከተማው ክፍል እንደሚመጣና ምን ያህል ጊዜ እንደሚቆይ ብቻ ሳይሆን በውስጡ የያዘውን መርዛማ ነገር ቀድሞ ለማወቅ ይረዳቸው ነበር። የሳይንስ ባለሙያው ደኒስ ኪም እንደሚሉት ይህ መሳሪያዎቹ ከሚፈጽሟቸው ጥቂቱ ነው። በኳንተም ሴንሰር ከምንፈጽማቸው ነገሮች አንዱ ማግኔቲክ ፊልዶችን መቃኘት ነው። ለምሳሌ በርካታ የመሬት መንቀጥቀጥ ባለበት ሀገር በሚገባ መቃኘትና መረጃ መሰብሰብ ስለሚቻል ወደፊት ሊከሰት የሚችልን መንቀጥቀጥ ቀድሞ መተንበይ ያስችላል። በሚቀጥሉት አስርተ ዓመታት በመበልጸግ ላይ ያሉት መሳሪያዎች ወይም ኳንተም ሴንሰርስ የአየር ንብረት ለውጥን በተመለከተ ለሚደረግ ምርምር ጠቃሚ ይሆናሉ ተብሏል። ዜና አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። በመቀጠል ደግሞ ወደ ምዕራብ አፍሪካ እናቀናለን። መንግስት የሚያስተዳድረው አንድ በካሜሮን መዲና የሚገኝ ትምህርት ቤት ተማሪዎች ከእጽዋት መሰረት ያደረጉ ስጋ እንዴት ማምረት እንደሚችሉ በማስተማር ላይ ይገኛል። የትምህርት ቤቱ ርዕሰ መምህር ይህ የፈጠራ መርሃ ግብር የአየር ንብረት ለውጥን ለመዋጋት ለሚደረጉ ጥረቶች አስተዋጽኦ እንደሚኖረው ይናገራሉ። በጉዳዩ ላይ አና ንዋዝንኬው ከያውንዴ ካሜሮን የላከችውን ዘገባ እንደሚከተለው አቀናብረነዋል። የያውንዴ ስድስት የሴቶች ማሰልጠኛ ማዕከል ተብሎ በሚጠራው ተቋም ዛሬ ተማሪዎችና እንግዶቻቸው እጽዋትን መሰረት ያደረገውን ምርት የአኩሪ አተር ስጋ እየተመገቡ ነው። በሜሪ ኖኤል አቤና በዚህ ስፍራ የተሰራ ነው። እሳቸው መንግስት የሚያስተዳድረው የሙያ ትምህርት ቤት ኃላፊ ናቸው። ከህዝቡ መካከል የተወሰነው እጽዋትን መሰረት ያደረጉ ከአኩሪ አተር የሚሰሩ የስጋ ተዋጽኦችን ቢመገብ የአየር ንብረት ለውጥን ለመዋጋት አስተዋጽኦ ያደርጋል። ተመራማሪዎች እንደሚሉት ስጋ፣ በተለይ ደግሞ የከብት ስጋ የዓለም ሙቀት መጠንን መጨመርን ከሚያስፋፉት መካከል ይመደባል። ላሞች ሚቴን የተባለ ከባቢ አየርን የሚጎዳው የግሪን ሃውስ ጋዝ ምንጮች ናቸው። ለግጦሽ መሬት ተብለው ደኖች ሲጨፈጨፉ ካርቦን ዳይኦክሳይድ ጋዝ ወደ ከባቢ አየር ይለቀቃል። ችግሩን ለመመከት አቤና ከአኩሪያተር የሚሠራው ስጋ እንዴት እንደሚዘጋጅ ለማስተማር ወስነዋል። ሂደቱ አኩሪያተርን ከማጠብና ከማጽዳት ይጀምራል። አቤናና ተማሪዎች የአኩሪ አተር ቡሆ ካዘጋጁ በኋላ ካሮት ፐርስሊና ሌሎች የአትክልት አይነቶችን ይጨምሩበታል። በዚህ ሂደት ውስጥ ተማሪዎች እጽዋትን መሠረት ያደረገው የስጋ ተዋጽኦ ያለውን የሥነ ምግብ ጠቀሜታም ይረዳሉ። ክሌሜንት ጎይኒ ከተማሪዎች መካከል አንዷ ናት። የአኩሪአተር ስጋ እንዴት ማዘጋጀት እንደሚቻል መማሬ በተፈጥሯቸው የእንስሳት ስጋ መመገብ የማይችሉ ሰዎችን ለመርዳት ያስችለኛል። በርካታ ንጥረ ነገሮች እንዳሉት የተነገረለትን የአኩሪአተር ስጋ መመገብ አማራጭ ይሆናቸዋል። የአኩሪአተሩና የአትክልቱ ድብልቅ ለአንድ ሰዓት ያህል እንዲቀመጥ ከተደረገ በኋላ እንደ መደበኛው ስጋ ሊጠበስ ይችላል። የከባቢ አየር ጥበቃ ባለስልጣናት ጠቀሜታውን ይዘረዝራሉ። ክሪስቶፍ ብሪንግ የካሜሮን አካባቢ ጥበቃ ባልደረባ ናቸው። ዋናው ቁልፍ ነገር የጋዝ ልቀትን መቀነስ ነው። የአየር ንብረት ለውጥን ለመዋጋት ከተቀመጡ ዓላማዎች መካከል አንዱ ነው። የስጋ ምርት ሂደት ከካርበን አሻራ ረገድ የሚያስከትለውን እንዲሁም በአማራጭነት የተቀመጠው አኩሪ አተር የግሪንሃውስ ጋዝ ልቀትን በተመለከተ የሚኖራቸውን ተጽዕኖ ማነጻጸር በእጅጉ ያስፈልጋል ነው ያሉት። የአየር ንብረት ተመራማሪዎች ብዙ የእጽዋት ተዋጽኦችንና አነስተኛ እንስሳትን መመገብ በእጅጉ ቀላል፣ ርካሽ እንዲሁም ሰዎች በአካባቢያቸው ላይ ያላቸውን ተጽዕኖ ለመቀነስ ዝግጁ የሆነው መንገድ ነው ይላሉ። የአኩሪያተር ምርቶችን በተመለከተ ባያወንዴ ወዳጆቻቸው በዝተዋል። እስካሁን ድረስ ሰዎች አኩሪያተርን የሚጠቀሙት ለሕፃናት ገንፎ ለማዘጋጀት ነበረ። አሁን ላይ ግን እጽዋትን መሠረት ያደረጉ የስጋ ምርቶች የሀገሬው ሰው የምግብ ባህል አካል እየሆኑ ነው። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።